የባህል መድረክ ባለታሪክ ታሪክ ጥንታዊት ከተማ የባህል ፈርጥ ናትም ይሏታል። ተፋቅረው የሚኖሩባት የአብሮነት ከተማ ሲሉም ይመሰክሩላታል። ይች ታሪካዊ ከተማ ከተቆረቆረች አንድ ሺ ዓመት የሆናት ቀደምት ስልጣኔን ያስገባች የኢትዮጵያ ባለውለታ ሐረር። ሰላም ጤና ይስጥልኝ አድማጮቻችን። የዛሬው የባህል መድረክ ዝግጅታችን የሐረር ከተማ ኪነ ሕንፃና የሐረሪ ብሔረሰብን ባህላዊ የቤት አሰራር እንቃኛለን። በምስራቅ የአገሪቱ ክፍል የምትገኘው ሐረር ከአዲስ አበባ በ526 ኪሎ ሜትር ርቀት ላይ ትገኛለች። ሐረር 3432 ስኩዌር ኪሎ ሜትር ስፋት ያላት ጥንታዊት ከተማ ናት። በርካታ ብሔር ብሔረሰብ ሕዝቦችን ያቀፈች ከተማ ናት። የሐረሪ፣ ኦሮምኛ፣ አማርኛ፣ ትግርኛ ጉራጌኛና ሶማሊኛ ቋንቋዎች ይነገሩባታል። ከኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከተማነቷም ትጠቀሳለች። ሐረር ጥንታዊ ስልጣኔ መገለጫዋ ከሆኑት ባህላዊ ቤቶችና የከተማዋ የውስጥ ለውስጥ መንገዶችን ያቀፈው የጆገል ግንብ ነው። እነዚሁ አምስቱ በሮች በተለያዩ ቋንቋዎች የመጠሪያ ስያሜዎች ይጠራሉ። ይኸው የጆገል ግንብ ከሐረሪ ቋንቋ በተጨማሪ በአረብኛ በአማርኛና በኦሮምኛ ስያሜ መጠሪያዎች አሏቸው። የጀጎል ግንብ በከተማዋ ይሰነዘሩባት የነበሩ ጥቃቶችን ለመከላከል በሚል መገንባቱን ታሪክ አጣቅሰው ብዙዎች ይናገራሉ። ሆኖም ዛሬ ላይ ቅርሷ በመሆን ሚና ተጫውቷል። በአንድ ወቅት የራሷ መንግስት ምኖራት ታስተዳድር የነበረችው ሀረር የኢትዮጵያ ዘመናዊነትን በር ከፋች የሆነች ከተማ እንደሆነች የማህበረሰብ ጥናትና የታሪክ ተመራማሪ አቶ አብዱል ሰመድ እንድሪስ ይገልጻሉ። ከሌላው የኢትዮጵያ ከተሞች አንጻር ስታይ ና ኖቶን ከሌሎች ኢትዮጵያ ከተሞች የአፍሪካ ከተሞች ጋርም ለየት የሚያደርጓት አንዱ ትልቁና ዋናው ነገር የዱ የጠገብ መሆኗ ነው እና ላለፈው አንድ ሺህ አመታት እንግዲህ እንሳት ፈርስ ከአካባቢውም ሰት ቀይር ባለችበት ቦታ የኖረች ከተማ ነች። ኪነ ጥበቧም ፕላስ የኪነ ህንጻ ፕላስ የኢኮሎጂ ኮንትሮል የማድርጎ አካባቢ የመንከባከብ፣ የውሃ አጠባበቅ፣ የአፈር አጠባበቅ ወዘተ የመሳሰሉ ነገሮች በሙሉ ከሌሎች የኢትዮጵያ ከተሞች ለየት ይላል። በራሷ ተስተዛዘር የነበረች ለአንድ ሺህ አመት ከተማ የራሷ መንግስት የነበራት ለአራት ስርወ መንግስት ያሳለፈች ወደ ሰባ ሁለት ነገስታት የነገሱበት በተጨማሪም ከስራ ስምንት ሰማኒያ ሰባት ሆላንድ አውሮፓ አቆጣጠር ከኢትዮጵያ ጋር ስትቀላቀል ደግሞ የኢትዮጵያን ዘመናዊነት በርከፋች የሆነች ከተማ ነች። የአካባቢ መንከባከብ እና የቤት አሰራሩ ሁኔታ ራሱ ለየት ያደርገዋል። ከአክሱም በኋላ በከተማነት ደረጃ ኢትዮጵያ ውስጥ በሰፊው እንዳለ ምትታይ የነበረች ሀረር ከተማ ነች እና ሀረር ከተማ ነዋሪዎቿም ቢሆኑ በጣም ሶሻብል የሆኑ ከሰው ጋር ተግባቢ የሆኑ ፕላስ ከሰው ጋር አልፎ ደግሞ ከጅብ ጋር መኖሩ የቻሉ ጅም ጊዜ ታሪኳ ውስጥ ያሳለፈችው ሂደት ውስጥ የተሰጣት በርካታ የቅጽል ስሞች ነው። አንዱ የቅጽል ስም ሲቲ ቶኪንግ ዋል ትባለች። ተናጋሪ ግንብ ያለባት ከተማ ትባላለች። ሌላው ደግሞ የምስራቅ ፈርጥም ትባላለች። ሌላ እነዚሁ ንግድና የክብርና የትምህርት ማዕከል ትባላለች። በዛ ሳቢያ በቶንቡክቶ ኢስት ትባላለች። ቶንቡክቶ ዌስት ማሊ ስትሆን፣ በቶንቡክቶ ኢስት ደግሞ ሀረርነች ማለት ይቻላል። የማህበረሰቡ የቤት አሰራር ጥበብ ጥንት ከነበረው ጋር ተመሳሳይነት እንዳለው አቶ አብዱር ሰምድ እንድሪስ ይገልጻሉ። ባሳለፈችው በዚህ በረጅም ጊዜ ታሪኳ ውስጥ የቤት አሰራሯ ለየት ይላል። ግንቡ ሆነ ቤቱ የተሰራው መኖሪያ ቤቱ በአንድ አይነት አሰራር ነው። ቤቶቹ ሲሰሩ ወይም ግንቡ ሲሰራ ብረት ጥቅም ላይ ባህር አካባቢ ላይ ባልዋለበት ጊዜ ነው የተሰራው ድንጋይ፣ እንጨት፣ አፈር ብቻ ነበረ ቤቱ ይሰራበት የነበረው ድንጋዩም፣ ለየት ያለ ድንጋይ ነው። ሀርሺውን ይባላል ባህሪ ቋንቋ በሌላ ከማርኛ ባህር ድንጋይ ይባላል እና ያ ከመሬት ተቆፍሮ የሚወጣ ድንጋይ ነው። በጣም ክብደት የሌለው ፕላስፖረስ የሆነ ወይም ነገር ያለው የማይሰነጠቅ ነው። ያልከረረ ድንጋይ ነው። የማደግ ተፈጥሮ ሁሉ አለው። ከተሰራበት በኋላ ከሌላ ጭቃ ጋር የመዋሀድ ነገር አለው። አንድ ያቆየውም የዚህ የድንጋዩ አይነት ነው። ሁለተኛ ደግሞ የማጣበቂያው የጭቃው አዘገጃጀት ራሱም ለየት ይላል። ለሁለት ወር ገደማ ነው የሚቦካው ያጭቃው ሁለት ወር ገደማ ሲቦካም አንድ አይነት አፈር አይደለም የሚመረጠው። ብዙ አይነት አፈሮች ይመረጣሉ። ሰለክትን መቴሪያል ይመስላል ነገር አለ ኮይሳ የሚባል ይሄ ውስጦች ከአስር ሜትር ርቀት ሁሉ ከመሬት ውስጥ የሚያወጡትን ሁሉ ይጠቀማሉ። በዛ ምክንያት ሁለት ወር ሙሉ እየፈረሰ እንደገና እየቦካ እየፈረሰ እየቦካ በኋላ በጣም የሚሳሳ በአይነት ሁኔታ ላይ ሽታ የሚሰጥበት ሁኔታ ላይ ሲደርስና ከርቀት ጦር ተወርውሮ መንቀል ሲያያቅተው አንድ ጎረምሳ አሁን ደረሰ ይባላል። ከዛ በኋላ ያንን ድንጋይ ጋራ ወዲያውኑ ነው የሚጣበቀው፣ ጊዜ አይወስድም። እስኪደርግ ይባል ነገር የለም። የካቤ ሐመቤ የተባለ ባህሪ ቋንቋ እንካሁን ድሜ አምጣ ወንድሜ የተባለ አንድ ጭቃ አንድ ድንጋይ አንድ ጭቃ አንድ ድንጋይ ያለመሰላል ላዩ ላይ የቆሙ ነው ትልቅ ግንብ የሆነው መኖሪያ ቤቱ በአነስተኛው ስልሳ ካሬ ሜትር ነው አንዱ ቤት አራት ክፍሎች ውስጥ ይኖረዋል። ከፍ ካለ ደግሞ እስከ ሰባ ካሬ ሜትር ይደርሳል። እና ሁለት አይነት ቤቶች አሉ። አንዱ አሚድ ጋር የሚባል እና በሁለት ሳይት ወይም በቀኝና ግራ ፎቆች ያለው ሁለት ፎቅ ማለት ሁለት ሳይሆን ሁለት ክንፍ ፎቅ ያለው በመሀል ላይ ዋናው ቤት የሚሆንበት፣ ሌላው ደግሞ ተራው ቤት አንድ ፎቅ በአንድ ክንፍ በኩል በአንድ ሳይድ ይኖርና እያንዳንዱ ክፍል ውስጡ ወን ኢን ፎር የሚል ወይም በአንድ ከቤት ውስጥ አራት ክፍሎች ያሉበት ሁኔታ ላይ ነው የሚሰራው ቤት አሰራሩ የሚያርፉበት መደቦችም አሉት። እነዛ መደቦች አምስት መደቦች ናቸው። አምስቱም መደቦችን የመሰረቱ አካል ናቸው። መሰረቱ በአንድ ሜትር ስፋት ይጀምርና በድምድማቱ ላይ በአርባ ሳንቲም የሚያልቅ ነው እና እንደ ፒራሚድ ቅርጽ ያለው ማለት ነው። እነዛ እነዚህ መደቦችን የግንቡ አካል በመሆናቸው ሲፈርስ ወደ ውስጥ አይፈርስም ወደ ውጪ ነው የሚፈርሰው ምክንያቱም ከላዩ ላይ የተሸከመው አፈርና እንጨት ሌሎች ሴሌክትድ ማቴሪያልስ እነዚህ ውሃ እንዳያሳልፉ ወደ አርባ ሳንቲም ውፍረት ያለው የተለያየ ነገሮች የተጫነ ስለሆነ፣ ከላይ እነዚህ ድንገት ከፈረሱና ወደ ውስጥ ተወደቀ እዛው የተኛ ሰውን ሊቀብረው ስለሚችል ወደ ውጭ እንደሚፈርስ አድርገው ነው ድንገት እንክብካቤ ካጣና ቤቱ ከፈረሰ በዛ መልኩ የተሰራ ነው። እና ይሄ አንድ የሚያስፈልግ ነገር ነው። በዛ ጊዜ የነበረው ኪነ ጥበብ ወይም ኪነ ህንፃ ጥበብ በይበልጥ ደግሞ ሀረርን ለየት የሚያረጋት የምስራቅ ፈርጥ ስትባል እንደ ሪቻርድ በርተን አባባል ከአንድ መቶ ሀምሳ አመት በፊቱ እንኳን አይደለም በጣም ሩቅ ጊዜ አንሰትልድ ፒፕል ኢን ኢስት አፍሪካ ነው የሚላቸው እና ቤታቸውን በድንጋይ የሚሰሩ ነው የሚላቸው። ቤቶች አሰራር ተመሳሳይ ነው ማለት ነው፣ በፊት የነበሩ ቤቶች አዎ ማቴሪያሉ ነው እንጂ የማይመሳሰለው የሚሰሩበት። ያ ጥንታዊ ቤቱ የሚሰራው በሚዳልኩሽ በባህር ድንጋይና ከላይ ደግሞ እንጨት ነው። እንጨት ላይ አፈር ነው። እና ቤተን ነገር የለውም መስኮቱ፣ በሩ እንጨት ነው። ግን በአሁኑ ጊዜ ደግሞ ያ ድንጋይ ስለሌለ ብሎኬት ሊሰራ ይችላል። ብሎኬት ይደረግና እነዚን ጣቄቶችን ለማውጣት ከላይ ደግሞ ስላፍ ሊያደርጉት ይችላሉ። አንዳንዱም ቆርቆሮ አደርግና ፈለፎ ሊያደርግ ይችላል። ግን የአርኪቴክቱ ሁኔታ አይለወጥም። የትም ቦታ ላይ በተመሳሳይ መልኩ ይሰራል አርኪቴክቱ። ሐረር እንግዲህ ከድሮም ቢሆን ቅድም እንደነገርኩሽ ሲቲ ታኪንግ ዋል ስትባል በግንቡ ላይ የተለያየ አሻራዎች አለበት። ጣሊያን አሻራ አለበት ግንቡ ላይ ግብሶች አሻራ አለበት፣ የሰለሞንያውያን አሻራ አለበት። ፕላስ ቀሪን ደግሞ እንደዚህ የሐረሮች አሻራ ነው። ከስድስቱ ግንቦች በዋናነት የሚታወቀው አምስቱ ግንቡ ነው። ስድስተኛው የሰለሞንያዊ ግብጽ ነው። ከብዙ አይነት መንግስታትና ህዝቦች ጋር ሐረር ደሞሮች ነው የሚያሳየው፣ ከግብሶች ጋር ከጣሊያን ነው ሮቦቶች ጋር ፣ ከሌላውም ከኦሮሞዎች ጋር፣ ከሶማሌዎች ጋር ወዘተ በመኖራቸው የመቀላቀል ነገሮች ሁሉ ከእነዚህ ህዝቦች ጋር አለ እና በዛ ምክንያት ሀሪዎች ይሄ የመቀላቀልና ጀኔቲክ ሁላቸውን የማስፋፋት ባህሉም እውቀቱም ነበራቸው። ሊቃል ቁመሌ ቁዘን ሊቃለቀ ሊቁሜል ዋ ዘማን ሌት አምቻት ውፈን ከዞቤን ሌት ዘማኔሽ ሚቻች ሎ ይፈሻል ዋ ይላሉ በዘፈኖቻቸው። ይህ ማለት ትርጉሙ ተደበላልቃቸው ደሁ ያልተደበላለቀ አያድግም። መደበላለቅ ዘመን ይጠይቃል። ዘመኑ መደበላለቅ ማሸጋገር ይቻላል። የዘመኑ እንዱ ካለበከተል መደበላለቅ ይግድ ይላል። የሀረር ከተማ የቤት አሰራር ጥንታዊ የሆነ ቅርጽ ተገንብቷል። በየትኛውም የሀረሪ ብሔረሰብ ዘንድ የሚሰሩ ቤቶች ተመሳሳይ እንደሆነ የብሔረሰቡ ተወላጅ የሆነው ሙባረክ ፈይሰል አጫውቶናል። የሀረሪ ባህላዊ ቤት የሚገነባው በድንጋይ ሲሆን ጣሪያው በጥድ ወይም በዋንዛ እንጨት የሚሰራ ነው። በዚህም ከቤት ውጭ ከፍተኛ ሙቀት ሲኖር በቤቱ ውስጥ ካሉ ግን ሙቀቱ አይሰማውትም። ቤቱ ውስጥ ምቾት የሚሰጥ ቅዝቃዜ ይኖረዋል ይላሉ የብሔረሰቡ ተወላጅ። የሀረሪ ቤት ከሚታየው ክፍል በተጨማሪም ሌሎች ሁለት ክፍሎች አሉት፣ አንድም ፎቅ አለው። በቤት ውስጥ እንደሚሰጡት አገልግሎት ስያሜና ትርጓሜ ያላቸው አምስት ለመቀመጫነት የሚያገለግሉ መደቦችም ይገኛሉ እና ቤቱ የተሰራ ሁለት ቤቱ እና መደቦች የተከፋፈሉ ናቸው። አሚር መደባ የሚባል መደብ አለ። የንጉሱ መደብ ይባላል። ጊዜር መደባ፣ ትልቁ መደብ ይባላል። ሱፍሪ ደባ፣ የሚደበቁበት መደብ፣ ስ መደባ፣ ትንሻ መደብ እና ገብትሄር፣ ከበር ጀርባ ያለ መደብ ይባላል። አሚር መደባ የቤቱ አባወራ የሚቀመጥበት መደብ ነው። ጊዜር መደባ የተማሪ ሰዎች በቅጥሎ ትምህርት ይሰጣሉ ስፍሪ ዘበ የሚደበቁበት መደብ ከሁሉ መደብ ክስ ያለ ሰነ ከነዛ ዕድሜ በላይ ያሉ ሽማግሌ ደክም ያሉ ሰዎች እዛ ይቀመጣሉ። ጭት መደባት ትንሽ መደብ ደግሞ የወጣት ወንዶች መቀመጫ ቦታ ነው። ገብቲ ህል ከበሩ ጀርባ ያለ መደብ የእናቶች መቀመጫ ቦታ ነው። ማንም ሰው አይደባለቅም ማለት ነው። ወለሉ ላይ የሚቀመጡ አሉ። እነሱ ደግሞ ህፃኖች እዛ ይቀመጣሉ እና ተቀምጦ እላይ ላሉት ሰዎች ይላላካሉ ማለት ነው። አደ ቤት ሶስት ክላስ አለው። ከሳሎን ውጭ ማለት ነው። ሶስት ክላስ አለው። ስትገቢ በግራ በኩል ያለው ቤት ብሄራ ይባላል። እዛ ስቶር ነው፣ እቃ ማስቀመጫ ነው። እሱ ፊት ለፊት ያለው ክላስ አለች፣ ትንሽ ክላስ ነች። እሷ ክርተት ይባላለች። ሙሽሮች መኝታ ቤታቸው፣ እንደዚሁም አራስ ምትቀመጥበት ቤት ነው ይሄኛው ማለት ነው። አጠገቡ ያለው ክላስ ቴተት ይባላል። ሌላ ምንድነው እዛ ጋር በር የለውም፣ ወደ ውስጥ ገቢ በር የለውም በመጋረጃ ነው የሚከለለው እና እዛ ጋር ወንበር ይጨመጣል። ወንበር ቁጫ ማለት ኖርማል እንቅልፍ ላይ ናቸው ማለት ነው። ሌላ ቁጭ ቀላ የሚባል አለ። የቅጠል ፎቅ አለ። ካር በቡና ታውቃለች። ቡናቿን አዘጋጅታ መስትበት ፎቅ ነበር በፊት ማለት ነው። ሌላ አደ ቤት የተሰራው በሀሺውን ነው። ሀሺው ማለት የድንጋይ ቅሪት በዛ ነው የተሰራው። ቤት ውስጥ የሚሰቀሉ እቃዎች አሉ። ስፌቶች አሉ። ገበታ የሚባል አለ። እነዛ የሚሰቀሉ አሉ። ለሶስት ነገር ይጠቀሙባቸዋል። አንደኛ ጌጥ ነው። ሁለተኛ ሰርገው የሀዘን ካለ ያወርዳሉ፣ ይጠቀማሉ፣ ይመልሳሉ። ሶስተኛ አደጋ ነው ያመላክታል፣ እነዛ እቃዎች ማለት ነው እ አደጋ የሚያመለክተው መሬት መንቀጥቀጥ ምናምን ሲኖር እቃዎች ሁሉ ይንቀሳቀሳሉ፣ ቅድመ ጥንቃቄ እንዲያደርጉ ማለት ነው። እንዳላርም ይጠቀሙታል። ባህረሪ የቤት የውስጥ ገጽታን ለማስጌጥ የሚጠቀሙበት የተለያዩ የስፌት ስራዎች አሉ ይሉናል ወይዘሮ ሩሚያ ኡመር። ጥቂቶቹም በቤቱ ግድግዳ ሲሰቀሉ ትርጉም አላቸው። ሳህኖች አሉ፣ በእንጨት የተሰሩ ቆሪዎች አሉ። ያ ቆሪ ራሱ ሁለት የሚሄድበት ሴት ስታገባ ተሰርቶ የሚሄድበት ማለት ነው ም እናይ ገበታ የሚሉት ሌላ ስፌቶች አሉ። እነዚ ስፌቶች ሌማት ይሏቸዋል። ሚስካክ ዋው እስከምባ ይሏቸዋል። ወጥቷል ሰጋሪ ዋው እስከምባ ይሏቸዋል። መኸዙ ሞት ይሏቸዋል። ስፌቶቹ የተለያዩ ነው። ሚስካክ ዋው እስከምባ ይሏቸዋል በግራና በቀኝ በሁለት ቦታ የሚሰቀሉ ናቸው። መስኮት አለ። እነዚህ ሁለት መስኮቶቹ መሀል ደግሞ ሰጋሪ ዋው እስከምባ የሚሏቸው ስፌቶች ስፌቶቹ አሉ የሚሰቀሉ ከዛ ደግሞ ወረድ ብለሽ ሌማት የሚባል በጣም ትልቅ ነው። እንደ ትሪ ነገር ትልቅ ነው። እግር አለው ስፌት ነው ማለት ነው። ሌማት ነው ስሙ እኛ በሀረሪ ቋንቋ እሱ ይሰቀላል። መኸዙሞት ደግሞ የሚሏቸው አሉ ትንሽ ስፌቶች ጎርጎድ ጎርጎድ ያሉ ማለት ነው። እነሱ በሁለት በኩል በግራና በቀኝ ይሰቀላሉ። ግራና ቀኝ የቤቱ ሙሶሶ የሚቆሙበት ሁለት አለ። መኸዙ ይሉታል። ያ መኸዙ የሚባለው ላይ ነው የሚሰቀለው። ትርጉም የሚሰጠው ሀማትሞት ይሉታል። ሀማትሞት ማለት አሁን ወንድ ልጅ አለች፣ ወንድ ልጅ ስትድሪ፣ ሴቷ የምታመጣለት ለእናቱ የምታመጣው ስሴት አለ። በድሮ ጊዜ ራሳቸው ቁጭ ብለው ሰፍተው ነበር የሚያመጡት። ይሄ ነገር አሁንም አለ፣ አልቀረም። እጅ የባህሏ ማለት ነው። ማን ነው የሚሰራቸው እነዚህን የሚሰቀሉ ጌጦች? ሴቶች። በድሮም ጊዜ እናቶች ገና ልጅቷ ብቅ እንዳለች ነው ሴት የሚያስተምሯት የነበረው እንዳሁኑ አደለም። እደ ጠበብ ብዙ ነበረ። አለላ ክርማው ራሱ የሚሰራበትን አቅልመው ነው የሚሰሩት። ሀረር ጥንታዊ የነበሩ ታሪካዊ ቤቶች ቅርስነቱ እየደበዘዙ እየሄዱ እንደሆነ የሀረሪ ነዋሪዎች ይናገራሉ። በዚህም ታሪካዊ ከተማነቷ እየደበዘዘ እንዳይሄድ ትኩረት ሊሰጠው እንደሚገባ ይጠቅሳሉ። በባህል መድረክ በታሪካዊቷ ሀረር ቆይታችን አበቃ። ነጃት ኢብራሂም አብሬያችሁ ነበርኩ።